አስቸኳይ ጊዜ አዋጁ የሀገራችንን ችግር እያባባሰ ነው፣ እናም ሊነሳ ይገባል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በዛሬው እለት ባወጣው ጋዜጣዊ መግለጫ አሳስቧል። መፍትሄው ውይይትና ድርድር እንጂ የኃይል እርምጃ አይደለም ሲል ኦፌኮ በሀገሪቱ ሰላምና መረጋጋት ይሰፍን ዘንድ በመንግስት ሊወሰዱ ይገባል ያላቸውን እርምጃዎችም ዘርዝሯል። አሉላ ከበደ መግለጫውን ተንተርሶ የድርጅቱን አንድ ከፍተኛ የአመራር አባል ማምሻውን በስልክ አነጋግሯል። አቶ በቀለ ገርባ፣ የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር፣ በአነጋጋሪ የኢትዮጵያ ጉዳይ ላይ ድርጅታችሁ የኦሮሞ ፌዴራላዊ ኮንግሬስ በዛሬው ዕለት ይፋ ያደረገውን መግለጫችሁ የአስቸኳይ ጊዜ አዋጁ ቀድሞውንም እንደ ሰጋ ነው የሀገራችንን ችግር እያባባሰ ስለሆነ መንግሥት አዋጁን ያንሳ ትላላችሁ ብሎም ሀቀኛ ካላችኋቸው ተቃዋሚ ፓርቲዎች ጋር ድርድር እንዲያካሄድና ብሔራዊ መግባባት እንዲፈጠር እናሳስባለን ይላል። እስኪ በቅድሚያ የዚህን መግለጫችሁን ዓላማ ይግለጹልን። እሺ፣ በጣም አመሰግናለሁ። እንግዲህ እንደሚታወቀው የአስቸኳይ ጊዜ አዋጅ የታወጀበት አግባብ እና ድምፅ የተሰጠበት አግባብ ሁሉም እንደሚረዳው ቢሆንም አዋጁ ታውጇል። ከዛ በኋላ ደግሞ አዋጁን ተከትሎ ብዙ ችግሮች ተከስተዋል። እኛ ደግሞ አዋጁ ሲታወጅ ጀምሮ ይሄ ነገር ችግር ያመጣል የሚል ስጋታችንን ገልጸን ነበረ። አሁን ደግሞ እንደ ሰጋ ነው አዋጁ የሀገራችንን ችግር እየቀረፈ ችግር እየፈታ ሳይሆን እያባባሰ መሆኑን ስለተረዳን ይህንን መግለጫ ያወጣ ነው። መልካም አቶ በቀለ በዚህ መግለጫችሁ ላለፉት ሀያ ሰባት አመታት የኢህአዴግ መንግስት በተደጋጋሚ የህገ መንግስት ጥሰት መፈጸሙን፣ ሙስና እንዲሰፍን ማድረጉን፣ ለዲሞክራሲያዊ ለውጦች በር መዝጋቱን አምኖ ህዝብን ይቅርታ እየጠየቀ ባለበት ይላል መግለጫችሁ። በሌላ በኩል ደግሞ የተለመደ ባህሪውን ማረማቅቶት በህዝብ ላይ ከፍተኛ ጉዳት እያደረሰ ይገኛል የሚል ትችት አቅርባቸዋል። በተጨባጭ ሁኔታዎችን ወደ ማሻሻል ከመሄድ ይልቅ ወደ ባሰ ሁኔታ እያስገባ ነው እንድትሉ ያበቃችሁ ምንድን ነው? አዎ ትክክል ነው። እንግዲህ በዚህ ሀያ ሰባት አመት ውስጥ ብዙ ህገ መንግስታዊ ጥሰቶች ተደርገዋል። የተጭበረበሩ ምርጫዎች ተከናውነዋል። ዲሞክራሲያዊ መብቶች ተጥሰዋል። ሰብአዊ መብቶች ተረግጠዋል። ህዝቦች ደግሞ ይሄ እንዲነሳ ታግለዋል። በዚህ ትግል መሀል በተለይ እየተፋፋመ በመጣበት ሰዓት እንደገና ታደሳለ በማለት መንግስት ሙስና ውስጥ የተዘፈቀ መሆኑን፣ ዲሞክራሲያዊ መብቶችንም የረገጠ መሆኑን፣ ለዲሞክራሲያዊ ለውጦች በር እየዘጋ መሆኑን አምኖ ይቅርታ ጠይቋል። ይቅርታውን ተጠይቆ ህዝቡ ተጨባጭ የሆነ እርምጃ ነበር የጠበቀው ዲሞክራሲያዊ መብቶች ሰፋ የሚሉበት እና በሩ ክፍት የሚሆንበት ነገር ግን ጭራሽ በፊት የነበረው ሁሉ ወደ ኋላ ተመልሶ ወደ አስቸኳይ ጊዜ አዋጅ ውስጥ ሁሉ እንድንገባ ተደርጓል። ስለዚህ የተለመደ ባህሪ ማረም አለመቻል ብቻ ሳይሆን ጭራሽ ወደ ባሰበት ችግር ውስጥ አገሪቱን እየከተታት መሆኑን የተረዳ ነው። በዚህም ላይ ጉዳቶቹ ህዝቡም እንደሚረዳው በየአካባቢው ሰዎች እየተገደሉ ነው። በየአካባቢው ከህዝብ ጋር ግጭቶች እንዲፈጠሩ እየተደረገ ነው። ጭራሽ ደግሞ በአገር መከላከያ ሰራዊት ሳይቀር ህዝቦች ወደ ሌላ ሀገር ሁሉ እንዲሰደዱ እየተደረገ ነው። ከፍተኛ ጉዳት እየደረሰ ነው ብለን ያልነው በዚህ ምክንያት ነው። እነዚህ ጉዳቶች እየደረሱ ሳሉ እንደ ፖለቲካ ፓርቲ ዝም ማለት ኃላፊነት መዘንጋት ይሆናል በሚል እሳቤ ነው እንግዲህ ይህንን መግለጫ ለማውጣት የተገደለ ነው። መልካም ይህን የአስቸኳይ ጊዜ አዋጅ አስፈጻሚ የሆነው አካል በእንግሊዝኛ አጠራር ነው የሚታወቀው የኮማንድ ፖስት የሚለው ይባል የፌዴራል ፖሊስ ኮሚሽነሩ ጄኔራል አሰፋ አብዩ የአስቸኳይ ጊዜውን አስፈላጊነት አጽንኦት ሰጥተው ሲናገሩ ከሳቸውም ቀደም ሌሎች በተለያየ ደረጃ ያሉ ባለስልጣናት ተናግረዋል በሀገር ውስጥ ያለ የደህንነት ስጋት መፈጠሩን ከፍተኛ መጠን ያለው የጦር መሳሪያ ወደ ሀገር ውስጥ እየገባ እንደሆነ የሰዎች ደህንነት ስጋት ላይ እንደወደቀ ይልቁንም ደግሞ ጎረቤት ኤርትራን ጭምር ይከሳሉ ኢትዮጵያዊ የሆኑ ወገኖችን ለተቃውሞ በማስታጠቅ በማሰማራት፣ በሀገር ውስጥ የገቡና እየገቡ ያሉም አሉ ይላሉ። የአገር ደህንነት አደጋ ላይ የወደቀ ሁኔታ ካለበት ይህን የአስቸኳይ ጊዜ አዋጅ አስፈላጊነት እንዴት ትመለከቱት አላችሁ? አዎ፣ በትክክል የሀገር ደህንነት አደጋ ላይ የወደቀ ከሆነ ሁሉም ኢትዮጵያዊ የእኛም ፓርቲና አባላትን ጨምሮ በዚህ ጉዳይ አስፈላጊ የሆነ የአስቸኳይ ጊዜ አዋጅ መታወጁን አንቃወምም ነበረ። ምናልባት መንግሥት ብቻውን በራሱ ደህንነት አማካኝነት የሚያውቃቸው ነገሮች ሊኖሩ ይችላሉ። ነገር ግን ጉልህ የሆኑ በሕዝብ ዘንድ የሚታዩና ማንም ሊገነዘባቸው የሚችሉ የደህንነት ስጋቶች በአሁኑ ሰዓት አይታዩንም። ሕዝቦች በብዛት በሚፈናቀሉበት ጊዜና በህዝቦች መካከል ከፍተኛ የሆነ ችግር በተፈጠረበት ሰዓት እንኳን እንደዚህ አይነት ነገሮች አልታወጁም። ነገር ግን አሁን የሚባሉት ከሌላ ሀገር ድንበር ዘለል የሆነ ጥቃት ሊፈጸምብን ይችላል የሚባሉ ነገሮች የተለመዱ ጉዳዮች ናቸው። በእርግጥ እንደዚህ አይነት ነገሮች የሚከሰቱ ከሆነ እንዳልኩት ሁላችንን የሚመለከት ይሆናል። የሀገራችን ጉዳይ ነው። የህዝባችን ጉዳይ ነው። የደህንነታችን ጉዳይ ከፓርቲም ጉዳዮች የዘለለ ነው። ከዛ የበለጠ ነው። ስለዚህ በዚህ ሁሉም ኢትዮጵያዊ ሊተባበር እንደሚገባን እናምናለን። እኛም ደግሞ የዚህ አካል መሆን እንደሚገባን በደንብ እናውቀዋለን። እኛ የምንለው ግን ከዛ በፊት አስቸኳይ ጊዜ አዋጁ ከመታወጁ በፊት የነበሩ ሁኔታዎች ወደ ተረጋጋ ሁኔታ እየተመለሱ የነበሩበት ሁኔታ ነው የነበረው እና ከአስቸኳይ ጊዜ አዋጁ በኋላ ይበልጡኑ ችግሮች እየተወሳሰቡና ሰዎች እየሞቱ ያለ መረጋጋት እየተፈጠረ በህዝብና በመንግስት መካከል የበለጠ ቅራኔ እየተፈጠረ የመጣበት ሁኔታ መሆኑን ስላየን ነው እኛ አላስፈላጊ ነው ብለን የምንለው። ነገር ግን በመሪ ደረጃ አሁንም የምንቀበለው የአስቸኳይ ጊዜ አዋጅ አስፈላጊነቱ በተለየ ጊዜ በአንድ ሀገር ውስጥ መደንገግ እንዳለበት እናምናለን። እኛም ከሀገራችን ውጭ ለሀገራችን ደህንነት የማናስብ ሰዎች አይደለንም። ስለዚህ አሁን የምንለው ችግሩ አሁን መንግስት እየፈጠረ ያለው ነገር ነው እንጂ ኢሚነንት የሆነ ወይንም ደግሞ የሚታይ ግልጽ የሆነ ስጋት በሀገራችን ውስጥ ያልነበረ መሆኑን ነው። በዚህ ምክንያት ለሁሉም ኢትዮጵያዊ የሚበጀው ቁቁጭ ብሎ መፍትሄ ላይ መነጋገር እንጂ በሀይል አንድን ነገር ጨፍልቆ ዝም የማሰኘት የምንችልበት ደረጃ ላይ ያለ መሆናችንን መንግስትም ራሱ ይረዳል በሚል እምነት ነው ይሄንን የምንናገረው። ስለዚህ መንግስት ይህን ያዳምጣል፣ የመፍትሄው አካል ይሆናል የሚል እምነት ነው ያለን። መልካም አቶ በቀለ ገርባ የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር ለጊዜው አመሰግናለሁ። እግዜር ይስጥልኝ ስለሰጠኝ የሚድል በጣም አመሰግናለሁ።